You're with SBS Radio. Find more great stories in your language at sps.com.au. <laughs> የሴቶች ደህንነት ጉባኤ ተካሄደ። የአውስትሬልያ ክትባት መጠን በዓለም አቀፍ እርዳታ ታግዞ ከፍ እንደሚል ተስፋ አድሯል። ታዳጊ ወጣት ካርሎስ አልካረስ ወጣቱ የዩኤስ ኦፕን ሩብ ፍጻሜ ተወዳዳሪ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አንዲት ነባር ዜጋ ተጨማሪ የቤተሰብ ዓመፅ ግልጋሎቶች ድጋፍ ማድረግ በማይችሉበት ወቅት ለሴቶች መጠለያ ሰጪ ግልጋሎት እንዲቋቋም ጥሪ አቀረቡ። ይህ የተነሳው ለሁለት ቀናት የሚቆይ የሴቶች ደህንነት ጉባኤ በዛሬው ዕለት በተካሄደበት ወቅት ነው። የውይይቱ አብይ ትኩረትም ጾታን መሠረት ያደረገ ጥቃት ነው። የሜልበርን ዩኒቨርሲቲ ተመራመሪያ ፕሮፌሰር ማርሻ ሎንግትን ያለምንም ረብ ያለው የማኅበረሰባዊ ምክክር የሴቶች መጠለያ ሊሰራ እንደታሰበ የሰሙ መሆናቸውን ገልጠዋል። አክለውም የጥቃት ሰለባ የሆኑ ሴቶች ፖሊስ ላይ አመኔታ ስለሌላቸው የአምፅ ጥቃት ሲደርስባቸው ሪፖርት እንደማያደርጉ ሲናገሩ፣ ደህንነት ወሳኝ ጉዳይ ነው። ስለሆነም ከሴቶች መጠለያ በተጨማሪ ያስቸኳይ ጊዜ መጠለያም ያስፈልጋል። ለእርዳታ ለሚቀርቡ ጥሪዎች ተገቢ የሆነ ምላሽ መስጠት ይገባናል። በአሁኑ ወቅት የነባር ዜጋ ሴቶች ለፖሊስ ጥሪ አያቀርቡም ብለዋል። ስለ ወሲባዊ ጥቃት መረጃ የሚሹ አድማጮች ወይም ድጋፍ የሚሹ 1800 ሪስፔክት ወይም 1800737732 ሊደውሉ ይችላሉ። የኒው ሳውዝ ዌልስ መንግሥት የዳታ ማሳያ በዚህ ወር በሰባት ቀን አማካይ በቀን እስከ 1500 ሰዎች በኮሮና ቫይረስ ሊጠቁ እንደሚችሉ አመላክቷል። ኒውሳውዝ ዌልስ ውስጥ ያሻቀባል ተብሎ የሚገመተው የኮሮና ቫይረስ መስፋፋትን ተከትሎ ከፍ ያለ የጽኑ ሕሙማን ክፍል አልጋዎች ጭማሪን ግድ ይላል። በዛሬ ዕለት ኒውሳውዝ ዌልስ ውስጥ 1281 ሰዎች በቫይረስ የተጠቁ ሲሆን አምስት ሰዎች ለእልፈተ ሕይወት ተዳርገዋል። እንዲሁም አንዲት የነባር ዜጋ ማኅበረሰብ አባል አያት በኮሮና ቫይረስ ሳቢያ ሕይወታቸው አልፏል። የአውስትሬሊያ ክትባት መጠን በዓለም አቀፍ የክትባት አቅርቦት ታግዞ በሰፊው እንደሚደረስ ተስፋ አድሯል። በዛሬ ዕለት ከእንግሊዝ ጋር የተደረገውን የክትባት ልውውጥ ስምምነት ተከትሎ አምስት መቶ ሺህ የፋይዘር ክትባት ሲድኒ ገብቷል። ከኒው ሳውዝ ዌልስ ገጠራማ የመኖሪያ ቤቱ ወጥቶ ጠፍቶ የነበረ አንድ ሕፃን ከቤተሰቡ ጋር በዛሬ ዕለት ተቀላቅሏል። የሦስት ዓመቱ ሕፃን ኤጄ ኤልፋላክ የተገኘው ያቋረ ውሃ ሲጠጣ ሲሆን ቀደም ሲል እሱን ፍለጋ ብርቱ አስሳ ተደርጎ ነበር። የሕፃኑ አባት ሜልሃም ሃይከል ለኤስቤስ አረብኛ እንደተናገረው በሁሉም እምነት ተከታዮች ጸሎት ሳቢያ በሕይወት ቆይቶ ለመገኘት እንደ በቃ ተናግሯል። የቪክቶሪያ ዐሥራ ሁለተኛ ክፍል ተማሪዎችን አስተማሪዎችንና ፈታኞችን ጨምሮ የፋይዘር ክትባት ለመከተብ በተያዘው እቅድ መሠረት ዛሬ ሰኞ ሴፕቴምበር 6 30 ሺህ ሰዎች ቀጠሮ ለማስያዝ ደውለዋል። ቪክቶሪያ በዛሬ ዕለት ከ42,000 ምርመራዎች ውስጥ 246 ሰዎች በቫይረስ የተጠቁባት ሆና ተገኝታለች። የቤት ኪራይ ለመክፈል ለተሳናቸውም የቪክቶሪያ ቤት ተከራዮች የቪክቶሪያ መንግሥት በነደፈው አዲስ የድጎማ ፕሮግራም መሠረት ለአንድ ጊዜ ክፍያ የሚሆን እስከ 1500 ዶላርስ ድረስ ማግኘት ይችላሉ። የቪክቶሪያ ተቃዋሚ ቡድን መሪ ማይክል ኦብራይን የሊበራል ፓርቲ መሪነታቸው ተቀናቃኝ ገጥሞታል። በዚህ መሠረት አዲስ የሊበራል ፓርቲ መሪ ምርጫ ለማካሄድ ለነገ ማክሰኞ ሴፕቴምበር 7 ቀን ተቆርጧል። የአቶ ኦብራያን ተቀናቃኝ ሆነው የቀረቡት የቀድሞው የቪክቶሪያ ሊበራል ፓርቲ መሪ ማቲው ጋይ ናቸው። የአውስትሬሊያ ካፒታል ቴሪቶሪ 11 ነዋሪዎች በዛሬ ዕለት በቫይረስ የተጠቁ ሲሆን በሌላ በኩል የኒውዚላንድ መንግስት መንግሥት የኮሮና ቫይረስ ተዛማችነት መቀነሱን ተከትሎ ኦክላንድ ላይ ጥሎት የነበረውን ገደብ አንስቷል። ታዳጊ ወጣት ኮከብ ቴኒስ ተጫዋች ካርሎስ አልካረስ ከ1963 ዓ ም ወዲህ ለዩኤስ ኦፕን ቴኒስ ሩብ ፍጻሜ ሰልፍ የመጀመሪያው ወጣት ሆኗል። የ18 ዓመቱ ስፔናዊ የብራዚሉ ቶማስ ኮች ለኒውዮርክ የቅድመ መክፈቻ ከደረሱት ምንት ተጫዋቾች ወዲህ የመጀመሪያው ሆኗል። ከ1990ው የፈረንሳይ ኦፕን የሩብ ፍጻሜ ተወዳዳሪም ማይክል ቻን ቀጥሎም ወጣት ተወዳዳሪ ለመሆን በቅቷል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ88 ሳንቲም ይዘረዝራል። ቀጥለን የነጋውን አውስትሬሊያ ዋና ዋና ከተሞችና የአዲስ አበባ የጠባይ ትንበያን እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 1 11፣ ከፍተኛ 28። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 17። ሜልበርን ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 17። ሆባርት ማልዳ ላይ ላካፋ ይችላል። ዝቅተኛ 8፣ ከፍተኛ 13። ካምብራ ፀሐያማ ሆኖ ይውላል። ዝቅተኛ 0፣ ከፍተኛ 9። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 22። ብሬስበን ፀሐያማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 24 ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 23 ከፍተኛ 35። አዲስ አበባ ነገር ጓዳማ ይሆናል ዝቅተኛ 11 ከፍተኛ 21። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የሴቶች ደህንነት ጉባኤ ተካሄደ። የአውስትሬሊያ ክትባት መጠን በዓለም አቀፍ እርዳታ ታግዞ ከፍ እንደሚል ተስፋ አድሯል። ታዳጊ ወጣት ካርሎስ አልካረስ ወጣቱ የዩኤስ ኦፕን ሩብ ፍጻሜ ተወዳዳሪ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ልስን ኦን አፕል ፖድካስት ጉግል ፖድካስት ስፖቲፋይ ኦር ፖድካስት